ኤስ ቢ ኤስ አማርኛ ጤና ይስጥልን፣ እንደምናምሽታችኋል። ውድ አድማጮቻችን ከኤስ ቢ ኤስ ራዲዮ የአማርኛ ቋንቋ ዝግጅት ክፍል የሰኞ መስከረም 12 2012 ዓ.ም ምሽት ዜናዎችን እናሰማለን። በቅድሚያ ርዕሰ ዜናዎቹን የዓለም ጤና ድርጅት ደብሊው ኤች ኦ ታንዛኒያ ኢቦላን በተመለከተ ግልጽ መግለጫ አልሰጥም ማለቷን ክፉኛ ተቃወመ። የአቦርጅናልና የማኅበረሰብ ቡድኖች የገንዘብ አልባ ካርድን የማራዘም እቅድን ተቃወሙ። ጠቅላይ ሚኒስትር ስኮት ሞሪሰን በአሜሪካና አውስትራሊያ መካከል ያለውን የምጣኔ ሀብት ትስስር አወደሱ፣ የሚሉት የምሽቱ ዋና ዋና ዜናዎቻችን ናቸው። የዓለም የጤና ድርጅት ደብሊው ኤች ኦ ታንዛኒያ ኢቦላን በተመለከተ ግልጽ መግለጫ አልሰጥም ማለቷን ክፉኛ ተቃወመ። እንደ ድርጅቱ ከሆነ ግልጽነትና ፍጥነት በሽታውን ለመከላከል ከሚጠቅሙት ዋና ዋና መንገዶች ናቸው። ይሁንና በያዝነው ሴፕቴምበር ወር በበሽታው ምክንያት በዳሬ ሰላም የአንዲት ሴት ሕይወት ቢያልፍም መንግስት እስካሁንም ድረስ መረጃውን ይፋ ለማድረግ ፈቃደኝነቱን አላሳየም። የአቦሪጂናልና የማህበረሰብ ቡድኖች ገንዘብ አልባ የሆነውን ካርድ የማራዘም እቅድን ተቃወሙ። የገንዘብ አልባ ካርድ የነባር ህዝቦች ከተወሰኑ መደብሮች ብቻ የዕለት ወጪዎቻቸውን እንዲገዙ የሚጠቅም ሲሆን ገንዘብ ለማውጣት ግን የማያስችል ነው። በዳርዊን የካርዱን እንደገና ማራዘም ምክንያት በማድረግ የሴኔት ስሚ ተቀምጧል። የአውስትራሊያ ሌበርና የግሬንስ ፓርቲዎች ተቃውሟቸውንም ያሰሙ ሲሆን የሌበር ሴናተር ማላርንድሪ ማክካርቲ አያይዘውም ይህ ለመንግሥት ገንዘብ ተቀባዮች የማይጠቅምና አግላይ ነው ብለዋል። አጽንዖት በተሰጠውና ግልጽ በሆነ መረጃ እነዚህ ካርዶች ጠቀሜታቸው እንደታሰበው እንዳልሆነና የቤተሰብን አመጽ በመቀነስም ሆነ የትምህርት ህያጆችን ቁጥር በመጨመር ያሳዩት ውጤት ለውጥ እንዳላመጣ ነው ሲሉ ገልጸዋል። ጠቅላይ ሚኒስትር ስኮት ሞሪሰን በአሜሪካና አውስትራሊያ መካከል ያለውን የምጣኔ ሀብት ትስስር አወደሱ። ጠቅላይ ሚኒስትሩ ይህንን የተናገሩት በኦሃዮ በአውስትራሊያዊው ባለሀብት በአንቶኒ ፕራት በተመሰረተው የወረቀት ማምረቻ ምረቃ ላይ ነው። አውስትራሊያዊው ቢሊኒየር አንቶኒ ፕራት ከሀብታቸው ግማሹን ያህልም በዚህ ድርጅት ላይ ያፈሰሱ ሲሆን በምላሹም 300 ያህል አዲስ የስራ እድልን እንደሚከፍቱ ይጠበቃል። ሚስተር ሞሪሰን ይህ ፕሮጀክት የሁለቱን አገራት ግንኙነትና ጥንካሬ ያሳያል ሲሉ ገልጸዋል። እኛ ያለን ዋጋ ዋጋ ወሎንጎግ፣ ዋለራ፣ ዋንጋ፣ ዋንጋራታ እነዚህ ሁሉ ይካተታሉ። የአውስትራሊያ የተወሰነ አካል እዚህም አለ ማለት ነው። ሚስተር ትራምፕ የሚስተር ሞሪሰንን የምርጫ ድል አውድሰዋል። ተቀራራቢ መሆን ይጠበቅ ነበረ። ነገር ግን በሰፊ ልዩነት ነው ያሸነፉት። ይህም የሆነው እኔ የማምንበትን እሳቸውም ስለሚያምኑ ነው። እያ ረድቷል። በሰፊ ልዩነት ነው ያሸነፉት። እሳቸውም ታላቅ ሰው ናቸው። በአውስትራሊያ የተወደዱ ናቸው። በዚህም በአሜሪካ እንዲሁ አብረውን ስለሆኑም እናመሰግናለን። የብሔራዊ የአካል ጉዳተኞች ኢንሹራንስ ስርዓት ኤንዲአይኤስ የአእምሮ ጉዳት ላለባቸው አውስትራሊያውያን ብዙም እንዳልጠቀመ አዲስ የወጣ ሪፖርት አስታወቀ። የብሔራዊ የአእምሮ ጤና ኮሚሽን ይፋ ባወጣው መረጃ መሰረት የአእምሮ ጤና ችግር ያለባቸው በፕሮግራሙ ተጠቃሚ ያለመሆናቸው ከፍተኛ የሆነ ስጋትን እየፈጠረ መሆኑን ነው። የኮሚሽኑ የአማካሪ ቦርድ ሰብሳቢ የሆኑት ሉሲ ብሮግደን እንዳሉት እርዳታ ለሚሹ ህሙማን ተጨማሪ አማራጭ መዘርጋት አለባቸው። ሰዎች ወደ ድንገተኛ ክፍል የመሄድ እድላቸው ጨምሯል። ያ ማለት በርካታ የሆኑ ጉዳዮች ወደ ማህበረሰቡ ተመልሰው እየሄዱ መሆናቸውን የሚያሳይ ነው። በነገ ውለት የሚኖረውን የአየር ትንበያ ስንመለከት በአውስትራሊያ በነገ ውለት በፐርስ ከፍተኛው 26 ዝቅተኛው 11 ዲግሪ ሴንቲግሬድ፣ አደላይድ ከፍተኛው 17 ዝቅተኛው 6፣ ሜልበርን ከፍተኛ 16 ዝቅተኛ 6፣ ሆባርት ከፍተኛ 13ት ዝቅተኛው 6 ካምብራ ከፍተኛው 17 ዝቅተኛው 0 ዲግሪ ሴንቲግሬድ በጣም ቀዝቃዛ ይሆናል። ሲድኒ ከፍተኛው 18 ዝቅተኛው 9፣ ብሪዝበን ከፍተኛው 24 ዝቅተኛው 15፣ እንዲሁም ዳርዊን ከፍተኛው 33 ዝቅተኛው 23 ዲግሪ ሴንቲግሬድ ይጠብቃል። አድማጮቻችን የኤስቤስ ራዲዮ የአማርኛው ቋንቋ ዝግጅት የመስከረም 12 ቀን 2012 ዓ ም የምሽቱ ዜና ይሄንን ይመስል ነበር። ምን እንደሚያስቡ ይንገሩን። የኤስቤስ አማርኛ ፌስቡክን ላይክ ያድርጉ ወይም በትዊተር አት ኤስቤስ አምሃሪክ ይከተሉን።